ባለፈው ሐሙስ ሌሊት ለአርባ አጥቢያ ጀጀባ በተሰኘች አንዲት ቀበሌ በአነስተኛ የሕዝብ ማመላለሻ ተሽከርካሪዎች ላይ በተፈጸመ የታጣቂዎች ጥቃት አንድ ሰው ተገድሎ በሌሎች ላይ ደግሞ የመቁሰል አደጋ ከደረሰ በኋላ ጥቃቱ በሌሎች አካባቢዎች መስፋፋቱን አቶ ወርቁ የተባሉ የአካባቢው ነዋሪ ለዶችቨለ ተናግረዋል። ሐሙስ ለአርብ ሌሊት አዲስ አበባ ወደ ደሴ የሚሄዱ ባልቺ ከምትባል አንድ አነስተኛ ቀበሌ ወደዚህ አራት ታይሮስ የተከታትሎ ሲሄድ አንደኛው ላይ ጥቃት አድርሰው አንድ ሰው ሞቷል። በሰዓቱ ሌሎቹ ቁስለኞች ነበሩ። ከዛ በኋላ አርብ ቀን ወደ ማታ ላይ ሁለቱም አካል ወደ ከብት ተገብቷል ማለት ነው። በአካባቢው ግጭት ሊቀሰቀስ እንደሚችል አስቀድሞ መረጃ ደርሶን ነበር የሚሉት ሌላው የሸዋሮቢት ከተማ ነዋሪ አቶ ሸዋረጋ መረጃውን ቢያገኙም መሄጃ በማጣታቸው ጥቃቱ ገፍቶ መጥቶብናል ሲሉ ተናግረዋል። የተነሳበት ምክንያት ምንድን ነው? እኛ መረጃ ሲደርሰን እንዲህ እንዲህ እንዲህ እንዲህ አይነት ረብሻ ያነሳሉ። የተቀናጀ ኃይል አለ። እርዳት እየተመጣላቸው ነው። ልክ ኦነግሽኔ የሚባል ቡድን እነሱ ጋር እየተከማችተዋል። ስለዚህ ሰረቢት ላይ በጣም ኃይለኛ ውግዘት አለ፣ እንደዚህ እናቃጥላለን የሚል ነገር ነው። መረጃው ደረሰ። ሲደርሰን ግን እኛ ምንም የትም ቦታ መሄጃ የለም ስለነበረ ዝም ብለን የተመለከትነው። በኋላ ላይ ያው ነገሩ ሲበሳር ብለታ ጥራሽ፣ ተኩሶ ሊነግር አልችልም። በአማራ ልዩ ኃይልና በታጣቂዎቹ መካከል የሚደረገው ውጊያ መባባሱን ተከትሎ በርካቶች ወደ ተራራማ አካባቢዎችና ወደ መሀል ሜዳ የሚሸሻቸውን እነዚሁ ነዋሪዎች ተናግረዋል። በአካባቢው ሶስት ቀናትን በወሰደውና በርካታ አካባቢዎችን እንዳዳረሰ በተነገረለት በዚሁ ግጭት የአማራ ልዩ ኃይል አባላትን ጨምሮ እስከ ሰላሳ አምስት ሰዎች ሳይገደሉ እንዳልቀረ አቶ ወርቁ ተናግረዋል። በትናንትናው ዕለት በሙስሊም ቀብር ስድስት በኦርቶዶክስ ደግሞ አካባቢ እዚህ ሸዋሮ ቤት ብቻ ማለት ነው የተቀበረው። ራስ አካባቢ ደግሞ እንደዚሁ ይህን ነው የሚያክል አለን እና በአጠቃላይ እስከ ልዩ ኃይሉ ምንም ሀያ ዘጠኝ እስከ ሰላሳ አምስት ሰው አካባቢ እንደሞተ ነው መረጃውን። አቶ ሸዋ ረጋም ይህንኑ ባረጋገጡበት አስተያየታቸው በጥቃቱ በርካቶች መገደላቸውን ይናገራሉ። ሰዎቹ ሞተዋል። ለምሳሌ ራስ ወደ ራሳ ልጆች፣ ወጣቶች ነበሩ ለእርዳታ ሲመጡ እንዳለ ወደ አስር ምናምን ልጆች በላይ ነው የሞቱት። ከልዩ ኃይል ደግሞ ከአስር በላይ ነው የሞቱት። ናው ሌላ ሌላው ግለሰቦች ቢያንስ ሸዋ ሮቢት ከተማ ላይ ብቻ በላይ ሰው ነው ሞተ። ከአንድ ወር በፊት ጀምሮ በአማራ ክልል ሰሜን ሸዋ ዞንና በኦሮሞ አስተዳደር ዞን አዋሳኝ ወረዳዎች ተከስቶ የነበረው ግጭት በቅጡ በቁጥጥር ስር ሳይውል ሁኔታውን የሚያባብስ ክስተት ተፈጥሯል ያሉት ደግሞ የሰሜን ሸዋ ዞን አስተዳዳሪ አቶ ታደሰ ገብረ ጻዲቅ ናቸው። እንደ እርሳቸው ለግጭቱ መባባስ አስተዋጽኦ ያደረገው በአካባቢው ለተፈጠረው ችግር የሚመጥን የጸጥታ ኃይል አለመሰማራቱ ነው። ያው እንግዲህ በአካባቢ የጸጥታ መዋቅር ባለው መቆጣጠር አልተቻለም። ትንሽ አንደኛ የሀይል ማነት ነበረ። ግጭቶቹ በርከት ያሉ ቦታዎች ነበሩ። በአንድ ጊዜ አራት አምስት ቦታዎች ላይ ነበር ይፈጠር የነበረው ይህንን ለመቆጣጠር እና ለማስቆም የነበረው የሀይል ማለት ነበረ። ሁለተኛ የገባውም ተቆራጦ እርምጃ ውስጥ ለማስቆም አካባቢ ጉድለቶች ነበሩ። መነሻነት እንደገና ግጭቱ ተባብሶ አሁን ሰሞኑን የነበረው ሁኔታ ሊከሰት ችሏል ማለት ነው። በአካባቢው ለግጭቶች በተደጋጋሚ መከሰትና መባባስ በአካባቢው ይንቀሳቀሳል ያሉትን ኦነግ ሸኔ የተባለ የታጠቀ ሀይል ተጠያቂ እንደሚሆን አቶ ታደሰ ገልጸዋል። ከሁለት ሺህ አስራ አንድ ጀምሮ እንዲህ አይነት ተከታታይ በየአመቱ ልኪቶች ነበሩ እና አካባቢ ላይ ደግሞ አልፎ አልፎ ብቻ ሳይሆን ራሱ በመዋቅር ውስጥ በብሔረሰብ ዞን ውስጥ ከራሳቸው የመደበኛ ጸጥታ አካላት ጋር ግጭት የሚያደርጉ እንዳለ ሪፖርት ለክልልም ለፌደራልም እንደተደረገ እናውቃለን። በጥቃቱ ከሞቱትና ከቆሰሉት በተጨማሪ ከአራት እስከ አስራ አምስት ሺህ የሚሆኑ የአካባቢው ነዋሪዎች ተፈናቅለው መሀል ሜዳ መስፈራቸውን የዞኑ አስተዳዳሪ ነግረውናል። በጉዳዩ ላይ የኦሮሞ ብሔረሰብ ዞን አስተዳደር ዋና አስተዳዳሪውን ጨምሮ የዞኑ ደህንነትና የጸጥታ ኃላፊ አስተያየት ለማካተት በተደጋጋሚ ስልክ በመ ወል ያደረግነው ጥረት አልተሳካም። የመከላከያ ሚኒስቴር ትናንት ባወጣው መግለጫ ግጭቱ ተጠናክሮ በቀጠለባቸው የሰሜን ሸዋ እና የኦሮሞ ብሔረሰብ ዞና አስተዳደር አካባቢዎች በጸጥታ እዝ ወይም ኮማንድ ፖስት እንዲመራ መወሰኑን አስታውቋል።